በምስራቅ ጉጂ የተለያዩ ወረዳዎች ውስጥ ቁጥሩ የበዛቸው የአካባቢው ነዋሪዎች ገልጸዋል። የኦሮሚያ ጸጥታ ቢሮ ደግሞ ወንጀሎችን የፈጸሙ የኦነግ ሸኔ ታጣቂዎች ያላቸው ሰዎች መያዛቸውን አስታውቆ ከህግ ውጪ የተያዘ ማንም የለም ብሏል። ዳዊት ገልሞ ተጨማሪ ይዟል። ስማቸው እንዳይጠቀስ ጠየቁ አንድ የጎሮዶላ ወረዳ ነዋሪ ለአሜሪካ ድምፅ እንደተናገሩት በምስራቅ ጉጂ በአራት ቆላማ ወረዳዎች ማለትም ጎሮዶላ፣ ጉሚ ኤልደሎ፣ ሰባ ቦሩ እና ሊበን ወረዳዎች ብዙ ሰዎች በቁጥጥር ስር እየዋሉ መሆኑን ተናግረዋል። ሀል ጅሩ እንዳንደው ያለው ሁኔታ በጣም አሳሳቢ ነው። ሰውቱ መግባት አይችልም። የመንግስት ሰራተኞች፣ ነጋዴዎች፣ አርቢቶ አደሮች፣ አርሶ አደሮች ጭምር እየታሰሩ ነው። ለምሳሌ እኔ በምኖርበት ጎሮዶላ ሰው ያለውን ማሳ እንዳያርስ ውጡና ሸማቂዎችን አድኑ እያሉ ነው። ህዝቡ በጣም ትልቅ ችግር ውስጥ ነው ያለው ይላሉ። እስሩ እየተፈጸመ ያለውም በኦሮሚያ ልዩ ኃይል አማካኝነት መሆኑን እኚህ ነዋሪ ገልጸው እስረኞቹም በሀርቀለው ከተማ ፖሊስ ጣቢያ ውስጥ እንደሚገኙ ተናግረዋል። በተጨማሪም እስረኞቹ በቤተሰብ እንዳይጎበኙና ፍርድ ቤትም እንዳልቀረቡ ገልጸዋል። በሌላ በኩል አንድ የነገሌ ከተማ ነዋሪ በነገሌ ከተማ በተመሳሳይ ነጋዴዎች፣ በአካባቢው የሚኖሩ አርሶ አደሮች እንዲሁም በቅርብ ጊዜ በኮሮና በሽታ ምክንያት ወደ ቤተሰባቸው የተመለሱ የከፍተኛ ትምህርት ተማሪዎች በልዩ ኃይሎች እየታሰሩ ነው ብለዋል። ናንኑ ነማ ዲበላማ ሸንተማ ከስጋ ማጋል ነገል ለቆፈት ሲነሞኒ ትላንትና እና ዛሬ በነገል ላይ የታሰሩ ሰዎች ከ250 ሰዎች በላይ ይሆናሉ። ከነዚህ 11 የፖሊስ አባላት፣ የዞን እንዲሁም የወረዳ አስተዳደር ካቢኔ አባላትም አሉበት ይላሉ እኚህ ነዋሪ ተናገሩ። ነሞ ዱ ቢኔ ጎዲና ቢኔ ና ን ሳ ም ሞማ መን ን ለማ ናኖ ሸንተማን የሊበን ወረዳ የጸጥታ ቢሮ ኃላፊ መንግስት እርምጃውን እየወሰደ የሚገኘው በአካባቢው የተለያዩ ወንጀሎች በመፈጸም የሚታወቁ የሆነ ሸማቂዎችን በቁጥጥር ለማዋል ነው የሚል ምላሽ ሰጥተዋል። ኦላንቱማን ሴራ ቢራ ዱብራፊ ወልግጤ የህግ የበላይነት ለወንድ ለሴትም ነው። ሁሉም ሰው ህግ ማክበር አለበት። ሴት ወንጀል አሰራም የሚል ድምዳሜ የለም። የሀገሪቱ ህግ እንደሚለው ሁሉም ተጠርጣሪዎች ጉዳያቸው የሚመረመር ይሆናል። ስለዚህ ሴቶች አሊያም አዛንቶች ታሰሩ የሚባል ነገር የለም። ማንኛውም በወንጀል የተጠረጠረ ሰው በቁጥጥር ስር ውሎ ጉዳዩ የሚመረመር ይሆናል ይላሉ። የኦሮሚያ ጸጥታ ቢሮ ኃላፊ ኮሎኔል አበበ ገረሱ መንግስት የእስር እርምጃ እየወሰደ ያለው በታጣቂዎች ላይ እንጂ በሰላማዊ ዜጎች ላይ አይደለም ብለዋል። በዚህ ሂደትም የትኛውም ሳይቀር አስረግጠው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ